Radio. ከኤስቤስ You're with SBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ሊጎብኙ። አቶ ስዩም ሀብተ ማርያም፣ የኢትዮጵያ ሰብዓዊ መብቶች ኮሚቴ በጀርመን ሰብሳቢ፣ በቅድሚያ ኮሚቴያችሁ መቼና እንዴት ተቋቋመ ከሚለው ለምን አነሳ። ጤና አስጥልኝ አቶ ካሳሁን የኢትዮጵያ ሰብአዊ መብቶች ኮሚቴ የተቋቋመው በአውሮፓውያን አቆጣጠር ሁለት ሺ ሰባት ስምንት አካባቢ ነው። የተቋቋመበትን ምክንያት በኢትዮጵያ ውስጥ የነበረውን ሰብአዊ መብት ረገጣ ለዓለም ለማሳወቅ እና የሰብአዊ መብቶች እንዲሻሻሉ በዚህ መሰረት ነው። ባለፈው ወርሃ ኤፕሪል መጨረሻ ግድም ለኢፌዴሪ የሕዝብ ተወካዮች ምክር ቤት፣ ለጠቅላይ ሚኒስትር አብይ አህመድ፣ ለፕሬዚደንት ሳህለ ወርቅ ዘውዴና ለምክትል ጠቅላይ ሚኒስትር ደመቀ መኮንን የዘረመል ቅይስ አካል በአገሪቱ የእጽዋት የሰብሎችና እንስሳት የተፈጥሮ ብዝሃነትን ለከፍተኛ ጉዳት ሊያደርስ ይችላል በሚል በእርሶ የሚመራው ኮሚቴ የማሳሰቢያ ደብዳቤ ጽፎ ልኳል። ለስጋታችሁ መነሻ የሆናችሁ ምንድን ነው? ለስጋታችን መነሻ የሆነው በብዙ አገሮች እንደ የታየው፣ ይሄ ዘረመል ቅይስ አካላት ከእነሱ ጋር በተያያዘና በአጠቃላይ በሀገሮች ላይ ያደረሱትን የኢኮኖሚ እንደዚሁም የጤና እና የአየር መበከል ከዛ በመነሳት ነው። እንዲሁም እኛ ባለንበት እኔ በምኖርበት በጀርመን ሀገር ይሄ ነገር ጉዳት ያለው ነገር ስለሆነ በጭራሽ የተከለከለ ነው። በምግብነት እነዚህን ነገሮች በማመሳከር እንደዚሁም በኢትዮጵያ አርሶ አደሮች ላይ፣ በኢትዮጵያ መሬት ላይ፣ በኢትዮጵያ ውሃ ላይ፣ በኢትዮጵያ ብዙ ህይወት ላይ ሊያደርስ የሚችለውን አደጋ እንደዚሁም በኢትዮጵያ ህዝብ ላይ በአጠቃላይ በባህሉ፣ በልምዱ በኢትዮጵያ እድገት ላይ ምንም አይነት ጠቀሜታ ሊኖረው ስለማይችል ኢትዮጵያ ደግሞ በተባበሩት መንግስታት የተፈጥሮ በአለም ካሉት ሀያ አምስት አገሮች ውስጥ በብዝሃ ህይወት ከፍተኛውን ቦታ የምትይዝ እና አንዷ ነች እና ይሄ ብዝሃ ህይወት ኢትዮጵያ ውስጥ እንዳይበላሽ በመስጋት ነው። የስጋታችሁ ምንጭ የሆነውን ሳይንሳዊ በሆነ መልኩ በመደገፍ ጥናቶች ነፃና ገለልተኛ በሆኑ ባለሙያዎች አስጠንታችኋል ወይስ በግል ካገኛችሁት ግንዛቤና ከሀገር ተቆርቋሪነት ስሜት በመነሳት ነው? እነዚህ ነገሮች በደንብ በማስረጃ የተደገፉና ከአሁን በፊት ብዙ ጥናት የተደረገባቸው ብዙ የተጻፈባቸውና ምንም የማያጋጩ ናቸው። ምክንያቱም እነዚህ ዘረመን ልውጥ አካሎች የተሰሩት ራሱ ከፍተኛ የሆነ አረሞችን እና በአካባቢ ያሉትን ጸረ ተባይ የሆኑትን ነፍሳት ለማጥፋት የሚረጨውን መርዝ ለመቋቋም የተሰሩ ናቸው እና እነዚህ ተክሎች ከፍተኛ የሆነ መርዝ ይረጭባቸዋል። በአካባቢ ያለው ብዝሃ ሕይወት፣ በአካባቢ ያሉት ተክሎች፣ መሬቱ ይበላሻል፣ ውሃው ይበላሻል። እና እነዚህ ተክሎች ደግሞ ሰብሎች ለመኖር የግዴታ ማዳበሪያ ያስፈልጋቸዋል። ይሄ ይሄንን የሚሸጡትም የሚያዘጋጁትም ኮርፖሬቶች ድርጅቶች የማይክዱት ሀቅ ነው እና እነዚህ በቂ ጥናቶች አሉ። ከዛ በመነሳት ነው ይህንን ነገር አሳስቦን ልንጽፍ የቻልነው። ከዛ በተጨማሪ ለኢትዮጵያ ገበሬዎች እንደዚሁም ለሀገሪቱ የውጭ ምንዛሪ ለሀገሪቱ ኢኮኖሚ በጣም ገዳይ የሆነ ነገር ነው። አንድን ሰብል በተፈጥሮ ማብቀል ሲቻል፣ ወይም ሌላ አይነት አማራጮች ተፈጥሮ የሆነ ማግኘት ሲቻል የግዴታ እነዚህን ዘረመል ልውጥ አካላት ሰብሎች በየዓመቱ የኢትዮጵያ ገበሬዎች የሀገሪቱ ኢኮኖሚ በማይደግፈው ሁኔታ የራሳቸውን የነበረውን ምርጡን ዘር ቀስ በቀስ በማጥፋት የዛ ጥገኛ ይሆናሉ። በየዓመቱ መግዛት አለባቸው። ያለን እንደገና ደግሞ ያን ሲገዙ አብሮም የተባይ መከላከያውን መድኃኒት መገዛት አለበት። ያ የተባይ መከላከያ መድኃኒት አካባቢውን ከመበከሉ ከማጥፋቱ በተጨማሪ የአፈሩም ህይወት ሰጭነት ስለሚሞት የግዴታ የሚበቅለው ሰብል ተጨማሪ ማዳበሪያ ያስፈልገዋል። እንግዲህ የኢትዮጵያ ገበሬዎች ማዳበሪያ ገዝተው መርዝ ገዝተው እንደገና ደግሞ ዘረ መልውጥ የሆነ ሰብል ገዝተው እንዴት አድርገው ነው የሚችሉት? ኢትዮጵያስ ስጥ በዓለም በከፍተኛ ደረጃ ላይ የብዝሃ ህይወት አገር ሆና ሳለ ያንንም ወደሚያጠፋ ደረጃ መድረሱ ስለምን አስፈለገ? እና ይሄ እርምጃ አካሄዱ ወደፊት ወደ ገደል የሚከተል ስለሆነ በዚህ በጣም በመቆርቆር በማሰብ ነው። ሳይንሳዊ የተደገፉ ብዙ ማስረጃዎች ስላሉ ለሁሉም ክፍት ስለሆኑ ይሄ የሚያሻማ አይደለም። ይሄንን መሰረት በማድረግ ነው። በእናንተ ሳይንሳዊ መረጃ መሰረት ይህ ካልቆመ፣ ከቀጠለ በኢትዮጵያ ውስጥ ሂደቱ በእጽዋትም ሆነ በእንስሳትም እንደዚሁ በሰብሎች ላይ ምን ያህል ጉዳት ሊያደርስ ይችላል? የጉዳቱ መጠን በገንዘብ ተምናችሁታል? በእርግጥ የሰው ሕይወትን በገንዘብ ባይተምንም የነኚህ የእጽዋት የሰብሎችና የእንስሳቶቹ ላይ የሚያደርሰው ከሀገሪቱ ኢኮኖሚ ከአትራፊነቱ ይልቅ ጎጂነቱ ምን ያህል እንደሚሆን የተሰላ ነገር አለ ኢትዮጵያን በተለይ አስመልክቶ በአጠቃላይ ማየት ይቻላል። አገሪቱ አሁን ካለችበት ኢኮኖሚ ደረጃ በእርዳታ እየተገኘ እንደዚህ ባለበት ሁኔታ ያንን ነገር ኢትዮጵያ ላይ መጠቀሙ የበለጠ ውድቀት ውስጥ እንደሚከትት በቀላሉ ማየት ይቻላል። ይህንን በሌሎች ሀገሮች የታዩ ምሳሌዎች አሉ። ምክንያቱም ገበሬዎችን ዕዳ ውስጥ ይከታል። የገበሬዎች ዕዳ ውስጥ መግባት፣ የምርት መቀነስ፣ ዞሮ ዞሮ የሀገሪቱን ኢኮኖሚ ነው የሚነካው። እነዚህ ነገሮች ሶስቱም ማዳበሪያም፣ ዘረመልጉት ሰብልም፣ እንደዚሁም ደግሞ መከላከያ የተባይ ማጥፋ መርስ በውጭ ምንዛሬ ከውጭ የሚገዙ ናቸው። እስካሁን ድረስ ባለው ልምድ ሌሎቹን ሀገሮች ለምሳሌ ህንድን ብንወስድ ይሄንን ነገር በመተው ወደ ስድስት መቶ ሺህ የሚሆኑ ገበሬዎች ከዚህ ችግር መውጣት ችለዋል እና ኢትዮጵያ ባላት ችግር ጥፋቱን ለመገመት ምንም የሚያዳግት ነገር አይደለም። በጻፋችሁት ደብዳቤ ላይ በመንግስት በኩል ምን አይነት አቋሞችን እንዲወስድ ትሻላችሁ? በምዕራቡ ዓለም እንደሚካሄደው የተወሰኑ ጥናት ተደርጎ በደረጃ መዳቤ ወይም በሌሎች ተገቢ ዲፓርትመንት በኩል ፈቃድ አግኝተው በተወሰነ መልኩ እንዲሰሩ ለማድረግ ነው ወይስ ከናካቴው ኢትዮጵያ ውስጥ የዚህ አይነት ነገሮች እንዳይካሄዱ ነው የእናንተ ጥያቄ? መንግስት በምን መልክ ነው ምላሽ ቢሰጣችሁ ሊያረካችሁ የሚችለው? ኢትዮጵያ መንግስት በአጠቃላይ በምግብና በሰብሎች ላይ እንደዚሁም በእጽዋት ላይ ይሄንን የዘረመል ቅየሳ ለምግብነት በአጠቃላይ ኢትዮጵያ ውስጥ መከልከል አለበት። ምክንያቱም ኢትዮጵያ ዳይቨርሲቲ ወይም ከፍተኛ ብዝሃ ህይወት በሰብሎች በእጽዋት ያላት ሀገር ስለሆነች እንደዚሁም ደግሞ በዓለም ገበያ ላይ ለምሳሌ የሀገራችን ህዝብ ሰማንያ በመቶ በእርሻ ላይ የተሳተፈ ነው ካለን ሰማንያ በመቶ ተፈጥሯዊ የሆነ ምርት ቢያመርት ነው ለህዝቡም ጤንነት ለኢኮኖሚውም እንደዚሁም ደግሞ በዓለም አቀፍ የኤክስፖርት ገበያም ለመወዳደር የሚያስችለው እና ሌላው ከፍተኛ ጉዳቱ ምንድን ነው? በዘረን ቅል ለምሳሌ በአሁኑ ሰዓት ጥጥ እያበቀሉ ነው። ቀጥሎም ወደ በቆሎ መሄዳቸው አይቀርም። ማንኛዎቹም የእርሻ ውጤቶች ወደ ውጭ ለመላክ በሚፈልጉበት ጊዜ ገበያ አይኖረውም። ባለመም ገበያ ኪሳራ ነው። ለምሳሌ አውሮፓ ውስጥ እንደዚህ አይነት ነገሮችን ለምግብነት ለምን አይቀበሉም? አሜሪካኖች የራሳቸውን ያመርታሉ ሌሎችም ሀገሮች የሚያመርቷ አሉ እና ያ ነገር የት ሊሄድ ነው? ስለዚህ የኢትዮጵያ መንግስት በአጠቃላይ ይሄ ነገር እንደማይጠቅም ተረድቶም ነው ማቆም አለበት። ምክንያቱም እነዚህ ነገሮች እስካሁን ነገር እየተገፋባቸው ያሉት አለም አቀፍ በሆኑ ለዚህ ሎቢ በሚያደርጉ ቡድኖችና፣ እንደዚሁም ደግሞ ኮርፖሬሽኖች ነው እንጂ ይሄ ለኢትዮጵያ ሕዝብ ምንም የሚጠቅም ነገር አይደለም። ዕዳ ውስጥ ነው የሚከተው፣ ችግር ውስጥ ነው የሚከተው። ስለዚህ ከኢትዮጵያ መንግስት የምንጠብቀው ነገር ይሄንን ነገር በአስቸኳይ እንዲያቆም ነው። እዚህ ላይ ማስታወስ የምፈልገው ነገር ስለ ዘረመል ምርምር ወይም ጄን በጣም የሰፋ ነገር ነው እና ይህንን ብዥታ ላለመፍጠር ነው በአጠቃላይ ይከልከል ሲባል፣ በህክምና ረገድ አንዳንድ የሚሰሩ ነገሮች አሉ። ኢትዮጵያም አልደረሰችበት መድረስም ትችላለች። ያ ራሱን የቻለ ሌላ ችግር ነው። ሆኖም ግን በምግብ በእርሻ ውጤቶች በሰብል በእጽዋት በእንስሳት ላይ ይሄ ነገር ኢትዮጵያ ውስጥ መከልከል አለበት ለኢትዮጵያ ጥቅም ሳይሆን ከፍተኛ ጉዳት ነው ያለው ስለዚህ ከኢትዮጵያ መንግስት የምንጠብቀው ይህን ነገር በአስቸኳይ እንዲያቆመው ነው ይህን ነገር እንዲከለከል በእርግጥ ደብዳቤያችሁን የላካችሁት በቅርቡ ነው ኤፕሪል ሀያ አራት ነው ካሁን የተገኘ ምላሽ አለ ከኢትዮጵያ መንግስት በኩል እናንተ የደረሰ ከኢትዮጵያ መንግስት በኩል ይሄንን ደብዳቤ በላክን በአራት ሰዓታት ውስጥ ከጠቅላይ ሚኒስትሩ ቢሮ ይሄ ደብዳቤ እንደደረሳቸውና ወደሚከተለው እንደሚያስተላልፉት አጠር ያለ የኢሜይል መልስ ነው የደረሰን። እንግዲህ እንዴት እንደሄደ አናውቅም። ከዛ ውጭ ግን በእርሻ ሚኒስቴር የባዮቴክኖሎጂ ኃላፊ የሆኑ ሰው ወደ ብዙኃን መገናኛ ቀረብ ብለው ጠንከር ያለ አቋም ነው ያስተላልፉት። በውጭ እንግዲህ ከመንግስት እስካሁን ድረስ ይሄ ነው የተባለው ቀጥታ አልሰማንም። እኚህ ሰውዬ ግን በዚህ ሁኔታ ላይ ይሄ ነገር ጥሩ እንደሆነ ነው ደጋግሞ የገለጹት። እንደሰማ ነው ማለት ነው። በመጨረሻም ሲጠቅሱ መንግስት አንድ ሰው ወይም የተወሰኑ ሰዎች ባደረጉት ሁኔታ አቋሙን የሚለውጥ አይደለም፣ የሚል የፖለቲካ መግለጫ የሚመስል ነገር ነው የሰጡት። እንግዲህ መንግስት በመጀመሪያ ደረጃ አንድ አገር እና አንድ ሕዝብ እየተገነባው በሰው በሰዎች እየተባለ ነው። ስለዚህ ይሄ ነገር እንኳን ወዴት ነው የሚያስኬድ አይመስለኝም። ቀጥታውን መልስ አሁንም ቢሆን ከመንግስት እንጠብቃለን። እንዲሻሻሉ እንፈልጋለን። ኢትዮጵያ ብዙ ብዙ ብዙ ኤክስፐርቶች አሏት። በየቦታው ያሉ፣ ለሀገሪቱ ጠቃሚ ነገር ማበርከት የሚችሉ፣ ይሄን ነገር ተንትኖ ማስረዳት የሚችሉ፣ ጥሩ መስራት የሚችሉ ። ስለዚህ መንግስት የነዚህን ሰዎችም መስማት አለበት፣ መቀበል አለበት እንጂ ዓለም አቀፍ ኮርፖሬቶች ወይም ደግሞ የእነሱ ሎቢ የሚሰሩ ቡድኖች የሚያቀርቡትን ነገር ብቻ በአንድ ጆሮ ሰምቶ በሙሉ መቀበል የለበትም። አቶ ስዩም ሀብተ ማርያም የኢትዮጵያ ሰብአዊ መብቶች ኮሚቴ በጀርመን ሰብሳቢ፣ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ። አቶ ከሳሁን፣ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ይችላሉ ድረገጻችንን ኤስቤስ ኮም ኤዩ አምሃሪክን ይጎብኙ to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.